የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ ትላንት በኢትዮጵያ ያለውን የሰብአዊ ድጋፍ ሁኔታን በተመለከተ በሰጡት መግለጫ በሰሜኑ የሀገሪቱ ክፍል ያለውን ሁኔታ ለመተንበይ የሚያስቸግርና አስጊ ሲሉ ገልጸውታል። በተለያዩ ቦታዎችም ያሉና የቀጠሉ ግጭቶችም ሰብአዊ ድጋፎችን ተደራሽ የማድረጉን ሂደት እያስተጓጎሉ ነው ብለዋል። ቃል አቀባዩ በሰሜኑ የሀገሪቱ ክፍል ሁለት ነጥብ አንድ ሚሊዮን የሚሆኑ ሰዎች እስከ መስከረም ሁለት ሺ አስራ አራት ዓመተ ምህረት መጨረሻ ድረስ መፈናቀላቸውን ገልጸው ከዚህ ውስጥ አንድ ነጥብ ስምንት ሚሊዮኑ ከትግራይ አምስት መቶ አርባ ሁለት ሺ ከአማራ፣ እንዲሁም ሁለት መቶ ሀምሳ አምስት ሺ የሚሆኑት ደግሞ ከአፋር ክልል ናቸው ብለዋል። ቃል አቀባይ ስቴፋኒ ድጃሪ ከትላንት በስቲያ የአፋር አባላ መቀሌ መስመርን በመጠቀምም ሀያ ምግብ የጫኑ ከባድ መኪኖች መቀሌ መድረሳቸውን ገልጸው ትላንትናና ዛሬም ተጨማሪ አርባ የሚሆኑ ምግብ የጫኑ መኪኖች መቀሌ እንደሚገቡ አስታውቀዋል። ባለፉት ጥቂት ቀናት ውስጥም የተባበሩት መንግስታት ድርጅት የህጻናት ዘንድ ዩኒሴፍ 790 ሺህ የሚሆኑ የኩፊን ክትባቶችን ለትግራይ ክልል ማድረሱንም ጨምረው አስታውቀዋል። ይሁን እንጂ ቃል አቀባዩ ክትባቱን በመላው ትግራይ ለማዳረስ ነዳጅ እንደሚያስፈልግም ጠቁመዋል። ቃል አቀባዩ አያይዘውም በሀገሪቱ በአሁኑ ሰዓት ያለው አነስተኛ የሆነ ዝናብ ድርቅን በማስከተሉ በሶማሊያና በኦሮሚያ ክልሎችም 5.8 ሚሊዮን የሚሆኑ ሴቶች ህጻናትና አዋቂ ወንዶች ከፍተኛ የሆነ ድጋፍ ያሻቸዋል ብለዋል። በትግራይ ያለውን የሰብአዊ ሁኔታን በተመለከተም ከእለ ዕለት ወደ እለት መውደቁን ገልጸው ነዳጅ፣ መድኃኒት ና ሌሎች መሰረታዊ እርዳታዎችን ቀጣይነት ባለው ሁኔታ ማቅረብ እንደሚያሻማ አሳስበዋል። በመላው ኢትዮጵያ እያደገ የመጣውን የሰብአዊ ድጋፍ ፍላጎትን ለመቋቋምም ከአጋር ተቋማት ጋር በመሆን እንቅስቃሴያቸውን መቀጠላቸውን ገልጸው ይሁን እንጂ አሁን ላይ እርዳታዎችን ተደራሽ ለማድረግ የአንድ ነጥብ ሁለት ቢሊዮን ዶላር ክፍተት አለብን ሲሉም አስታውቀዋል።